አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ውስጥ በብዙ ሺህ የሚቆጠሩ ሰዎች መታሰራቸው ታወቀ። ታላቁ ህዳሴ ግድብን አስመልክቶ ኢትዮጵያ፣ ግብፅና ሱዳን ባካሄዱ ስብሰባ ስምምነት ላይ እንዳልደረሱ ግብፅ አስታወቀች። በደቡብ ሱዳን በተካሄደው የእርስ በርስ ጦርነት ከ380 ሺህ በላይ የሚሆኑ ሰዎች ማለቃቸው ተገለጸ። የሚሉትን ርዕሶች ነው በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው። የኒውዮርክ ታይምስ ጋዜጣ ድረገጽ የኢትዮጵያ መንግስት ባለፈው ሳምንት በአዲስ አበባ ዙሪያ በብዙ ሺህ የሚቆጠሩ ሰዎች ማሰሩንና ብዙዎቹ በትምህርት እንዲታረሙ ወደ ወታደራዊ ሰፈር መላካቸውን መንግስታዊ ባለስልጣኖች ባለፈው ሳምንት መግለጻቸውን ጠቁመዋል። መንግስት ይህን እርምጃ የወሰደው ዘርን ያማከለ ግጭት በተስፋፋበት በአሁኑ ወቅት መንግስት ድርጊቱን ለማቆም የወሰደው እርምጃ የለም በማለት ህዝቡ እያማረረ ባለበት ሁኔታ መሆኑን ዘገባው ጠቅሷል። ኢትዮጵያ በጠቅላይ ሚኒስትር አብይ አህመድ አመራር ስር ከኤርትራ ጋር ሰላም አድርጋለች፣ እስረኞችን ፈታለች፣ የታገዱ የፖለቲካ ቡድኖችና መሪዎቻቸው ከስደት እንዲመለሱ ፈቅዳለች። ይሁንና በለውጡ እግር በሀገሪቱ ዙሪያ ዘርን ያማከሉ ግጭቶች ተስፋፍተዋል። በያዝነው ወር ደግሞ ግጭቱ አዲስ አበባና አካባቢዋን አዳርሷል ይላል የኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ጽሁፍ። ዘገባው አያይዞም አንዳንድ ሰዎች የፖለቲካው ቁጥጥር መላላትና የዘር ግጭቱ የተያዙ ናቸው እንደሚሉ ገልጿል። ጠቅላይ ሚኒስትር አብይ ታግደው የነበሩ የፖለቲካ ቡድኖች ወደ ሀገራቸው እንዲመለሱ በማግባባት እነዚህ ቡድኖች እንዲበረታቱና ተደራሽነታቸው እንዲጎላ አድርገው ሊሆን ይችላል። የኦሮሞ ነጻነት ግንባርን የመሳሰሉ ድርጅቶች በዘር ላይ ተመስርተው የተደራጁ መሆናቸው የሚታወቅ ነው የሚል ትንታኔ እንደሚሰማ ዘገባ አውስቷል። የአዲሶቹ ቡድኖች አገር መግባት የፖለቲካውን ምህዳር አጨናንቋል። ይህም ሁሌም አዎንታዊነት ይኖረዋል ማለት አይደለም ሲሉ ፍሪደም ሃውስ በተባለው ተቋም ከፍተኛ የፕሮግራም ኦፊሰር ዮሴፍ ባድዋዛ ማስረዳታቸውን ዘገባው ጠቅሷል። ተንታኙ አያይዘውም እነዚህ ተጨማሪ የፖለቲካ ድምጾች መንግስት በሚያደርገው የለውጥ ጥረት የሚኖረውን ድምፅ የማጨናገፍ ሚና ይኖራቸዋል የሚል ግምት የነበረ አይመስለኝም ማለታቸውን ዘገባው ገልጿል። በቅርቡ የተካሄደው ዘር ተኮር ግጭት የተነሳው 1500 የሚሆኑ ኤርትራ የነበሩ የኦሮሞ ነጻነት ግንባር ተዋጊዎች ወደ ሀገሪቱ ሲገቡ ነው። የኦሮሞ ወጣቶች ተዋጊዎችን ለመቀበል ወደ አዲስ አበባ ሲጎርፉ የድርጅቱን አርማ በከተማይቱ መንገዶችና ግድግዳዎች በቀለም መቀባት ሲጀምሩ ጠብ እንደተነሳ የኒውዮርክ ታይምስ ጋዜጣ ድረገጽ ጠቅሷል። ከዚያም ቡራዩ በተባለችው የተለያዩ ዘሮች ሰዎች በሚኖርባት ከተማና በአሸዋ ሜዳ ከተማ አስከፊ ግጭት ተነስቶ ከሃያ በላይ የሚሆኑ ሰዎች መገደላቸውን የአካባቢው የዜና አገልግሎቶች ጠቁመዋል። በግጭቱ ከሞቱት አብዛኞቹ በኦሮሚያ ክልል የሚኖሩ የአናሳ ቡድኖች አባላት ናቸው መባሉን ዘገባው አውስቷል። በነገታው ታዲያ በአዲስ አበባና አካባቢዋ ሰላሳ አምስት ሰዎች እንደተገደሉ ባለሥልጣኖች ገልጸዋል። አንዳንዶቹ ዘር ተኮር ግጭትንና መንግስት ግጭቶቹን ለማቆም እርምጃ አልወሰደም በሚል ሰልፍ በወጡበት ወቅት በፖሊሶች የተገደሉ መሆናቸውን የኒውዮርክ ታይምስ ጋዜጣ ድረገጽ ጠቁሟል። አለማየሁ በለጠ የተባለ ወጣት መንግስት ዘር ተኮር ግጭት ለማቆም አለመቻሉን አስመልክቶ ብዙ ሰዎች የሚማረሩበት ነጥብ ማንሳቱን ዘገባው ሲያወሳ፣ መንግስት ዜጎችን ከጥቃት በማዳን በኩል ባለው አቋም ላይ የጥያቄ ምልክት ማኖሩን ጠቅሷል። እስካሁን ባለው ጊዜ ግን ይላል ዘገባው ከታሰሩት ብዙዎቹ ከዘር ግጭት ጋር የተያዙ መሆናቸውን የሚያመለክት ነገር የለም። በመሰረቱ ከታሰሩት ብዙዎቹ ባለፈው ሳምንት በተራ ጥፋትና ከቡና ቤቶችና ከክለቦች የታፈሱ ይመስላል። የአዲስ አበባ ፖሊስ ኮሚሽነር ደግፌ ቤዲ ባለፈው ሰኞ በገለጹት መሰረት በግጭቱ ተሳትፈዋል የተባሉ 1200 ሰዎች ታስረዋል። ከህብረተሰቡ ጋር በሰላም ለመኖር በሚቻልበት መንገድ ለመታነጽ ወደ ወታደራዊ ካምፕ ተወስደዋል። ወደ 175 የሚጠጉ ሰዎች ከግጭቱ ጋር በተያያዘ ለፍርድ ይቀርባሉ። ከአንድ ሺ በላይ የሚሆኑ ሰዎች ደግሞ በተለያዩ ተራ ጥፋቶች ታስረዋል ማለታቸውን የኒውዮርክ ታይምስ ጋዜጣ ድረገጽ ዘግቧል። በመጨረሻም ከታሰሩት ብዙዎቹ ዘር ተኮር ግጭትን በመቃወም የተሰለፉት ናቸው፣ ስለሆነም ካለምንም ቅድመ ግዴታ በአስቸኳይ ይፈቱ ሲል አምነስቲ ኢንተርናሽናል የተባለው ለሰብአዊ መብት ተሟጋች ድርጅት ማሳሰቡን ዘገባው አስገንዝቧል። ሚድል ኢስት ሞኒተር የተባለው ድረ ገጽ ታላቁ የኢትዮጵያ ህዳሴ ግድብን በሚመለከት አዲስ አበባ በተደረገው ስብሰባ ስምምነት ላይ ለመድረስ እንዳልተቻለ ግብፅ መናገሯን ገልጿል። የግብፅ የውሃ ሀብትና የመስኖ ሚኒስቴር ባለፈው ረቡዕ በገለጸው መሰረት የህዳሴ ግድቡን አስመልክቶ የኢትዮጵያ የግብጽና የሱዳን የውሃና የመስኖ ሚኒስትሮች አዲስ አበባ ያካሄዱ ስብሰባ በከባድ ነጥቦች ላይ ሊስማሙ እንዳልቻሉ ገልጿል ይላል ድረገጹ። የግብጽ የውሃ ሀብት ሚኒስትር አብደል አቲ የሶስቱ ሀገሮች ሚኒስትሮች ግድቡ ውሃ የሚሞላበት ጊዜንና መንገድን በሚመለከት ሁሉንም ወገኖች በሚያረካ መንገድ እንዲከናወን ንግግር ማካሄዱን እንደሚቀጥሉ መግለጻቸውን ሚድል ኢስት ሞኒተር ላይ የወጣው ጽሑፍ ጠቁሟል። ሱዳን በበኩሏ ስለ ህዳሴው ግድብ የሚካሄደው ንግግር ስምምነት ላይ ለመድረስ ያልተቻለው በግብፅ ምክንያት ነው እንደምትል አልአራቤ አልጃዲድ የተባለ በእንግሊዝኛ የሚወጣ ድረገጽ መግለጹን ሚድል ኢስት ሞኒተር ጠቁሟል። ህዳሴ ግድብን ውሃ ስለ መሙላት ጉዳይ በኢትዮጵያ የቀረበውን ሐሳብ ግብፅ አልተቀበለችም። ኢትዮጵያ ያቀረበችው ሀሳብ ግድቡ ውሃ የሚሞላበት ጊዜ በየዓመቱ ጥናት በሚደረግበት የዝናብ መጠንና በሚኖረው የጎርፍ ሁኔታ ይወሰናል የሚል መሆኑን ዘገባ አውስቷል። ግብፅ የመሰረተችው የቴክኒክ ኮሚቴ ታዲያ ግብፅ ሀሳቡን እንዳትቀበል ምክረ ሀሳብ ማቅረቡን ኢትዮጵያ ከሶስት ዓመታት በፊት ካርቱም የተፈረመውን የመርህ እወጃ ስምምነትን የመተግበር ቁርጠኝነት የላትም ማለቱን ሚድልስ ሞኒተር የተባለው ድረገጽ አስነብቧል። ዋሽንግተን ፖስት ጋዜጣ ደግሞ በደቡብ ሱዳን የእርስ በርስ ጦርነት ያለቁ ሰዎች ከ382000 በላይ መሆናቸውን አዲስ ዘገባ መግለጹን ዘግቧል። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ገንዘብ አቅራቢነት በተደረገው አዲስ ጥናት መሰረት በደቡብ ሱዳን በተካሄደው አስከፊ የእርስ በርስ ጦርነት ቢያንስ 382000 ሰዎች ማለቃቸውን ገልጿል። ዘገባውን ያቀረበው የለንደን የሃይጅንና የትሮፒካል መድኃኒት ትምህርት ቤት ቡድን ሲሆን የዩናይትድ ስቴትስ የሰላም ተቋም ከውጭ ጉዳይ ሚኒስቴር አጋርነት ጋር የመደወ ቡድን ነው። የተባበሩት መንግስታት ድርጅት ባለሥልጣኖች ደቡብ ሱዳን ውስጥ በእርስ በርሱ ጦርነት ምክንያት የሞቱት ሰዎች አምሳ ሺ ናቸው የሚል ግምት አቻምና አውጥቶ ነበር። ትክክለኛ የሆነ የሙታን አሃዝ ማውጣቱ ለፖሊሲ አውጪዎች ወሳኝ መሆኑን የገለጸው የዋሽንግተን ፖስት ጋዜጣ ዘገባ፣ ይሁንና በጦርነቱ ወቅት ትክክለኛ የሙታን አሃዝ ማግኘቱ ከባድ መሆኑን ሳይጠቅስ አላለፈም። Oh, you